ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማክዜር ነኝ። ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሄኖክ ሰማግዜር ነኝ በመስተንግዶና በአሽከርካሪነት ከመስታወት አድራጋው ጋር አብረናችሁ እንቆያለን። ሰላም እንደምናመሻችሁ። በምሽቱ የጋቢና ጉዞ በቅድሚያ ስለ ኤርትራ ወጣቶችና የስደት ጉዞ እንቃኛለን። we have to solve our own issues in, the, in our own country. Eritrean solve your issue in Eritrea. Ethiopian solve your issue in, in Ethiopia. Don't even expect it. የሚደርሱብን ፈተናዎች እኛው ራሳችን ለመፍታት ነው መጣሪያ አለብን። ኤርትራዊም ሆነ ኢትዮጵያዊ ሀገራችንን በተመለከተ መፍትሄ የምናበጀው ራሳችን ነን። ሜሮን ሰማዳ ይባላል። ኤርትራዊ ስደተኛ ነበር። አሁን ስደተኞችን በተመለከተ በተለያዩ መድረኮች የስደት ችግሮችን በመናገር ላይ ይገኛል። ሌሎች ፍልሰተኞች ወይ ስደተኞችንም በጋቢና ታክሲ እናሳፍራለን። በኢንፎርሜሽን ቴክኖሎጂ የተሰማሩ በዩናይትድ ስቴትስ የሚኖሩ ኢትዮጵያውያን ትምህርት ቤት መሄድ እንዳለ ሆኖ በጣም ኢምፖርታንት ስለሆነ እንደዚህ አይነት ኮርሶችን መውሰድ። ከዛ በፊት ግን ራሳቸውን ለዚህ ለኮርሱም ብቁ ማድረግ የተለያዩ መጽሐፎችን ማንበብ ሊሆን ይችላል፣ የተለያዩ ቪዲዮዎቹ ማየት ሊሆን ይችላል። ግን ለኮርሱ ብቁ አድርጎ የገባ ተማሪና እንደዛ አንብቦ የመጣ ሰው በጣም ኢንጆይ አድርጎ ትምህርቱንም ሰክሰስ ሊሆናል ብዬ አስባለሁ። በእኔ በኩል በኢንፎርሜሽን ቴክኖሎጂ ትምህርት አጠናቃ አሁን በስራ ላይ የምትገኝ እንግዳችን ናት። የአይቲን ስራ እንደ አጭር መንገድ ሾርት ከት አድርጎ በማሰብ የአንድ ወርና የሁለት ወር ስልጠና ብቻ በማግኘት ከዛ በኋላ ትልቅ ብዙ ገንዘብ ወደሚከፍል ስራ መሄድ ይቻላል በሚል መልኩ የሚታሰቡ አመለካከቶች አሉ። ይሄ ትክክል አይደለም። አይቲ አጭር መንገድ አይደለም። ከላይ የሰማናቸው በዩናይትድ ስቴትስ ሜሪላንድ ክፍለ ግዛት የሚገኘው ታርጌትድ ቴክኖሎጂ የትምህርት ማዕከል መምራቶ ፋንታሁን ዚቄ እንግዳችን ይሆናሉ። ሌሎችም ዘገባዎች አሉን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ በድጋሚ ዜናውን ይዤላችሁ የሚቀርበው መስታወት አራጋው ነኝ። ለተባበሩት መንግስታት ድርጅት በጥበቃ ተግባር ላይ የተሰማሩ አራት የደህንነት ሰራተኞች ሞቅድሾ ውስጥ በሚገኘው የድርጅቱ ቅጥር ግቢ አቅራቢያ በደረሰ የመኪና ውስጥ ቦምብ ፍንዳታ መቁሰላቸውን የሶማሊያ ባለስልጣናት አስታወቁ። አራቱም ሶማሌዎች መሆናቸውን የገለጹት ባለስልጣናት የአካባቢው ደህንነት ሹም የሆነው አንዱ ቁስለኛ ክፉኛ መጎዳቱን አመልክተዋል። ሮይተርስ የዜና አውታር እንደዘገበው ነውጠኛው ቡድን አልሻባብ ለጥቃቱ ሀላ ፊነቱን ወስዷል። የናይጄሪያ፣ የማዕከላዊ አፍሪካ ሪፐብሊክ ስደተኞች ወደ ካሜሮን እየጎረፉ በመሆናቸው በሰብአዊ ረድኤት ላይ የሚደቀኑ ተግዳሮቶች እየጨመሩ ሄደዋል። የሀገሪቱ መንግስትና የተባበሩት መንግስታት ድርጅት ከፍተኛ የምግብ እጥረት ሊኖር ይችላል የሚል ስጋት እንዳላቸውም ተዘግቧል። ዝርዝሩን በሶስት ሰዓቱ መደበኛ ስርጭታችን ይዘን እንቀርባለን። ባለፈው የአውሮፓውያኑ አዲስ ዓመት ዋዜማ በአንድ የኢስታንቡል የማታ ክበብ ላይ ጥቃት አድርሶ 39 ሰዎችን የገደለው አሸባሪ ማንነት መታወቁን የቱርክ ውጭ ጉዳይ ሚኒስትር ሜቬሉት ካቫስጉሉ አስታወቁ። ውጭ ጉዳይ ሚኒስትር ካቫስጉሉ ይህን ያስታወቁት አናድ ደውሉ ለተባለው መንግስታዊው የዜና አውታር ሲሆን የግለሰቡን ስም ግን አልተናገሩም። ግለሰቡ ጥቃቱን ባለፈው ቅዳሜ ማታ ሬና በተባለው የማታ ክበብ ላይ ካደረሰና ከተሰወረ ጀምሮ ፍለጋው በየአቅጣጫው ቀጥሎ እንደነበረም አይዘነጋም። የሶሪያውን የ ተኩስ አቁም ስምምነት ማፍረስ በዚህ ወር መጨረሻ ላይ ለታቀደው የሰላም ውይይት ይደናቀፋል ስትል ቱርክ አስጠናቀቀች። በሶሪያ ውዝግብ በሁለት ተቃራኒ ጎራ የተሰለፉትን ወገኖች የሚደግፉት ቱርክና ሩሲያ ባለፈው ሳምንት ነበር ካዛኪስታን ዋና ከተማ አስታና ውስጥ ሁለቱ ተፋላሚዎች አገር አቀፍ የተኩስ ቁም ስምምነት ያዋዋሉት። የጨመረ የመጣውን አመፅ ከወዲሁ ካላስቆምን አስታና ት ስምምነት ውድቅ መሆኑ አይቀሬ ነው ያሉት የቱርኩ ውጭ ጉዳይ ሚኒስትር ማቫሉት ካቫስኩሉ ሶሎግ ናቸው። ለተኩስ አቁሙ መፍረስ ጠቅላይ ሚኒስትር ካቫስኩሉ መቀመጫውን ሊባኖስ ያደረገውን አማጺ ቡድን ሀዝቦላን ጨምሮ የመንግስቱ ተዋጊዎች በጥፋተኝነት ይፈረጃሉ። አንድ የእስራኤል ወታደር በአንድ ፍልስጤማዊ ላይ ምዕራባዊ ዳርቻ ውስጥ ባደረሰው ግድያ ወንጀለኛ ተብሎ በወታደራዊ ፍርድ ቤት ተበየነበት። የ20 ዓመቱ ኤልሮ አዛሪያ የ20 ዓመት እስራት የሚጠብቀው ሲሆን ፍርዱም በቅርብ ቀን ውስጥ ይፋ እንደሚሆን ታውቋል። ሄብሮን ከተማ ውስጥ የተፈጸመው ይህ ድርጊት ይፋ የሆነው አዛሪያ የ21 ዓመቱን አብደል ፋታህ አልሻሪፍን ሲገድል የሚያሳይ ቪዲዮ በመገኘቱ እንደሆነም ተገልጧል። ለምሽቱ የያዝናቸው አጠር ያሉ ዜናዎች እነዚህ ነበሩ። ወደ ዋናው የጋቢና ቪዲዮ ዝግጅቶቻችን ልምራችሁ የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዚርና እኔም መስታወት አድራገው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሜሮን ሰማዳ ኑሮውን በዩናይትድ ስቴትስ ካደረገ አራት ዓመታትን አስቆጥረዋል እንደ አውሮፓውያን ዘመን አቆጣጠር በ 2005 ዓ ም ጀምሮ ከኤርትራ ወደ ደቡብ አፍሪካ ተሰዶ ሲኖር በስደት ኑሮና ጉዞ ካጠገቡ የነበሩትን ስደተኞች ችግርና አሰቃቂ ህይወት በቅርበት ተመልክቷል በግሉ የበኩሉን ለመወጣትም እንቅስቃሴ የጀመረው እዛው በደቡብ አፍሪካ በቆየባቸው አመታት ነበር። እንደ አውሮፓውያን ዘመን አቆጣጠር በ2012 ዓ ም ዓለም አቀፉ የሰው ልጆች መብት ጉባኤ ላይ ስደተኞችንና ፍልሰተኞችን በተመለከተ ከራሱ የህይወት ተሞክሮ በመነሳት በጉባኤው ላይ ለተገኙ ዓለም አቀፍ የሰብአዊ መብት ተሟጋቾችና ባለሥልጣናት የስደተኞችን መከራና እንግልት በመግለጽ ንግግር አድርጎ ነበር። መስታወት አረጋዊ የጋቢና እንግዳችን አድርገዋለች። ሜሮን ሰማዳ ተወልዶ ያደገው በኤርትራ ነው። የ አስራ አንደኛ ክፍል ተማሪ ሳለ ነው በሀገሪቱ በነበረው ያለመረጋጋት ችግር ሀገሩን ትቶ ወደ ደቡብ አፍሪካ የተሰደደው። በስደት ህይወቱ በርካታ ጓደኞቹን አጥቷል። ብዙ የህይወት ፈተናዎችንም አልፏል። ሜሮን አሁን የሚኖረው በዩናይትድ ስቴትስ ሲሆን ባገኛቸው መድረኮች ሁሉ የስደተኞችን ጉዳይ ለዓለም ለማሰማት ይጥራል። ይህም ማድረግ ከጀመርኩ ሰባት ዓመት ሆኖኛል። ደቡብ አፍሪካ በነበርኩበት ጊዜ ጓደኞቼን ከጎኔ በሞት ስነጠቅ፣ ብዙዎቹን ጓደኞችን በስደት መንገድ ላይ ነው ያጣሁት። ግማሾቹ በሳሐራ ግማሾቹ ደግሞ በሜዲትራኒያን ባህር በበረሃ ላይ ነው ወድቀው የቀሩት። እናም ምንድን ነው እየሆነ ያለው ስል ራሴን ጠየቅኩ። ከዛ ነው እንግዲህ በሰዎች መብት ጉዳይ በተለይ ደግሞ በስደተኞች ዙሪያ መንቀሳቀስ የጀመርኩት። ሜሮን የስደት ሕይወትን በምን ምክንያት እንደመረጠ ሲናገር የአስራ አንደኛ ክፍል ተማሪ የነበርኩ ጊዜ ብቸኛው የአስመራ ዩኒቨርሲቲ በሀገሪቷ ያለመረጋጋት ችግር ምክንያት ተዘጋ። አንድም ትምህርቴን ለመቀጠል ልፈልግ ስለነበር፣ በሌላ በኩል ደግሞ በነበረው የመንግስት አስተዳደር ደስተኛ ስላልነበርኩ ሀገሬን ለቅቄ ለመውጣት እንዶስን ተገደድኩ። being granted asylum, political asylum, uh, and then having been uh, finding yourself on the ground a little comfortable with what's going on on the ground, And I decided to go back to school. So ደቡብ አፍሪካ በስደት ስኖር የመጀመሪያ ዲግሪን በሲቪል ኢንጂኒሪንግ ወደ ዩናይትድ ስቴትስ ከመጣሁና የመኖሪያ ፈቃድ ካገኘ በኋላ ደግሞ በኢንተርናሽናል ስተዲስ ከሳን ፍራንሲስኮ ዩኒቨርሲቲ ሁለተኛ ዲግሪን ለማጠናቀቅ በቅቻለሁ። ከኤርትራ እየተሰደደ የሚወጣው የወጣት ቁጥር በየጊዜው እየጨመረ ይገኛል። የዚህ ሁሉ መንስኤ ደግሞ በሀገሪቱ ለወጣቱ የወደፊት ሕይወት የተመቻቸ ምንም ነገር ስለሌለ ነው በማለት ሜሮን ያብራራል። እመኑኝ፣ ለኤርትራ ብሔራዊ አገልግሎት ማገልገል ሁላችንም እንፈልጋለን። ወላጆቻችን ለሀገራችን ከከፈሉት መስዋዕትነት ጋር ሲነጻጸር ትንሽ ነው። ደግሞም እኛ ለሀገራችን የበኩላችንን አስተዋጽኦ ማድረጋችን ያስደስተናል እንጂ አያስከፋንም። you have no any other option besides to a way to avoid it, you know. So this has become a reason. And, the continuous violation of human rights in Eritrea, you know, you, don't have basic rights. ነገር ግን በሀገሪቷ ላይ ተስፋ ማጣት ፈታኝ የሆነ አስቸጋሪ ሕይወት ሲጋረጥ በተለይ የሰዎች መብት ለዓመታት ሲረገጥ ሳይ ማለቴ መሠረታዊ የምንለው የሰው ልጅ መብት እንኳ ነው የተነፈገው ስለዚህ ብቸኛ ያለን አማራጭ ሀገራችንን ለቀን መሰደድ ብቻ ይሆናል ማለት ነው። የተባበሩት መንግስታት ዓለም አቀፍ የሰው ልጆች መብት ተሟጋች በኤርትራ ሕዝቦች ላይ የሚደርሰውን የመብት ረገጣ ከፍተኛ እንደሆነ አረጋግጧል በማለት ሜሮን፣ በተለይም በወጣቱ ላይ እየደረሰ ያለው የመብት ረገጣ በሺዎች የሚቆጠሩ ወጣቶችን ለስደት እንደዳረገ ያስረዳል። ስደትን በተመለከተ ያለውን ችግራችንን መፍታት የምንችለው እኛ ራሳችንን፣ ከምዕራባውያኑ መፍትሄ መጠበቅ የለብንም በማለት አስተያየቱን ሰጥቷል። ያለውን መንግስት መቃወም አለያም አገር ለቆ መውጣት፣ ሁለት አማራጭ ብቻ ነው ያለው። ከተቃወምን ደግሞ ወደ እስር ቤት መወርወር አልያም ሞት ነው የሚጠብቀን። የሚደርሱብን ፈተናዎች እኛው ራሳችን ለመፍታት ነው መጣር ያለብን። ኤርትራዊም ሆነ ኢትዮጵያዊ ሀገራችንን በተመለከተ መፍትሔ የምናበጀው ራሳችን ነን። ምዕራባውያኑ የሚገጥሙንን ችግሮች ሁሉ ይፈቱልናል ብለን መጠበቅ የለብንም። and we have to resettle as much as possible refugees because that's what refugees they look for they look for a place to call home. በመጨረሻም አሁን በስደት ጉዞ ላይ ላሉት እንደ ሁለተኛ ሀገራቸው የሚኖሩበት የተሻለ መጠለያና የተሻለ ሕይወት እንዲያገኙ ሁላችንም በጋራ ወደሚመለከተው ድምፃችን ልናሰማ ይገባል በማለት ነበር ንግግሩን የቋጨው። ولكن هناك اشياء تتحرك <متحدث> وتحرك <متحدث> وتحرك <متحدث> وتحرك وتحرك وتحرك وتحرك وتحرك وتحرك وتحرك وتحرك وتحرك للنت እውነት መንገዱን ሲያስቡት እውን የሚሆን አይመስልም። የሰላሳ አራት ዓመቷ ኢልሃን ኦማር የመጀመሪያ ሶማሊያዊት አሜሪካዊት የዩናይትድ ስቴትስ ምክር ቤት አባል ለመሆን በቅታ ታሪክ ሰርታለች እናም የእሷ የስኬት ታሪክ በዓለም ዙሪያ ለሙስሊሞች በተለይም ለሙስሊም ሴቶች የተስፋ ቀንዲል ሆኗል። የቪኦኤው ኬን ፋራቦ የኢልሃም ኦማርን የሚኒሶታ ክፍለ ሀገር ምክር ቤት የመጀመሪያ ቀን ውሎ ተከታትሎ ከሴንት ፖል ያጠናቀረውን ቆንጅት ታቀርበዋለች። ኢልሃም ኦማር በዚህ መልክ በቅዱስ ቁርአን ቃለ መሐላቸውን ፈጽመው በሚኔሶታ የሕዝብ ተወካዮች ምክር ቤት ቦታቸውን ያዙ። ሙስሊም አሜሪካውያን ባለፈው የዩናይትድ ስቴትስ የምርጫ ዓመት ኢሚግሬሽንንና ሽብርተኝነትን አስመልክቶ ሲካሄድ በነበረው የጦፈ የፖለቲካ ክርክር አብይ ትኩረት ስበው ስለነበር፣ ኢልሃን በዚያ ድባብ መሀል ከዚህ ይደርሳሉ ብለው ብዙዎች አላሰቡም። አሳድ ዛማን በሚኒሶታ የሙስሊም አሜሪካውያን ማህበር ዋና ስራ አስኪያጅ ናቸው። ሙስሊም ማህበረሰብ ማሸነፍ አለበት። አሳድ ዛማን የኢልሃን ኦማርን ቃለ መሐላ ስነ ስርዓት ከተከታተሉት ደጋፊዎቻቸው አንዱ ነበሩ። አሜሪካ ሂጃብ የተከናነበች ሶማሊያዊት አሜሪካዊት በምክር ቤት ተወካይነት መቀበሏ፣ ያ መንፈስ የአሜሪካን ግሩምነት ይገልጻል። ኢልሃን ያለፈውን አመት የምርጫ ዘመቻ አሉታዊነት ብዙም ቦታ የሚሰጡት አይሆንም። ስለምን? ስለ ሙስሊም አሜሪካውያን በሚደረጉ ብሔራዊ ውይይቶች የእሳቸውን ሚና አዎንታዊ አድርገው ስለሚመለከቱት ነው። ሙሉ በሙሉ መጥፎ አይደለም፣ ጥሩ ገጽታ አለው የሚለውን ውይይት ይከፍታል። ኢላን ያን ሁሉ ፈተና አልፋ ከዚህ ደረጃ መድረስ ከቻለች እንደ ሀገር ጥሩንም መጥፎውንም አመዛዝነን እንድናይ ይረዳናል። አንድ ላይ ሆነን ጥሩን ገጽታ የምናጎላበት መንገድ መፈለግ ነው ያለብን። የመጀመሪያዋ የሚኒሶታ ክፍለ ሀገር ምክር ቤት አባል ሶማሊያዊት አሜሪካዊቱ ኢልሃን በምርጫ ወረዳቸው ካሉት ሶማሊ አሜሪካውያን የአብላጫዎቹን ድጋፍ አላገኙም ነበር። ይልቁንም ሊያሸንፉ የቻሉት ከመጤው ማህበረሰብ ውጪ ባካሄዱት የምረጡኝ ዘመቻ ነው። የሚኒሶታ ሙስሊም ማህበረሰብ ስራ አስኪያጁ አሳን ዛማን ያስረዳሉ። ፖለቲክስ ኢዝ ዘ አርት ኦፍ ኢንክሉዥን ፖለቲካ ሁሉን የማቀፍ ጥበብ ነው። ኢልሃን ኦማርም ይህንኑ በማድረግ ነው በአመዛኙ ሊበራል ነጮች መራጮችን በመሳብ ከሁሉም የተሻሉ እጩ መሆናቸውን ሊያሳምኗቸው የቻሉት። ኢልሃን የማይቻል ነገር እንደሌለ ከሚኒሶታም ውጪ ሌሎችን እያሳመኑ ናቸው። በቅርቡ ወደ አፍሪካ ቀንድ ያደረግኩት ጉዞ ያን እምነቴን አጠናክሮልኛል ይላሉ በእኔ መወዳደር ተበረታተው ኬንያና ሶማሊያ ውስጥ በህዝብ ተመርጠው ለማገልገል ስለሚወዳደሩ ወጣቶች ሰማሁ። ስለዚህ እንደዚህ አይነት መልእክት በእውነቱ ትኩረታችንን እንድናስተካከል ይረዳናል። እዚህ የምናከናውነው ተግባር ምን ያህል አድማስ እንደሚያዳርስ አጉልተን ማሳየት አለብን። ኢልሃን በሚኒሶታ ምክር ቤት የሚያስመዘግቡት ውጤት ገና የሚታይ ይሆናል። ነገር ግን እስካሁን ያገኙት ትኩረት በሚኒሶታ መራጮች ብቻ የተወሰነ አለመሆኑን አሳርዛማን ያስረዳሉ። ይሄ በጣም ትልቅ ክንዋኔ ነው። ዛሬ እዚህ እያከናወነ ያለነውን ሁኔታ ዓለም በሙሉ እያስተዋለ ይመስለኛል። ለዚህም ነው ኢልሃን ኦማር አሁን በዚህ ታሪካዊ ጉዟቸው በሕዝብ የሚጠበቅባቸውን ሆነው መገኘት ከዋና ዋና ፈተናዎቻቸው አንዱ እንደሚሆን የሚናገሩት helow jigjiga helow goday helow qabri dahar helow dhagax buur helow diridhabe helow shimi gabina vo a gaina aina aina waxaad dhegaysanaysaan gabina v o a aina የስደተኞችና ፍልሰተኞችን ኑሮ ፈተናና ስኬታቸውን የሚያስቃኘው የጋቢና ጉዞ ይቀጥላል። በነገራችሁ ላይ ፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን ላኩልን። እናንተም በያላችሁበት እስኪ በስደት የምትኖሩ ኢትዮጵያውያን ኤርትራውያን፣ ያሉባችሁን ፈተናዎችና ስኬቶቻችሁን ግለጹልን። አስተያየቶቻችሁን እንቀበላለን። ወደ ተከታዩ ዘገባ እናልፋለን። በዩናይትድ ስቴትስ በርካታ ኢትዮጵያውያን ወጣቶች በኢንፎርሜሽን ቴክኖሎጂ የስራ ዘርፍ ተሰማርተው ስራ ለማግኘትና በዘርፉም የንግድ ተቋማት እስከ ማቋቋም ደርሰዋል። ብዙዎቹ በዘርፉ የተሰማሩት ኢትዮጵያውያን በነበሩባቸው ጊዜያት ኢትዮጵያ በነበሩባቸው ወቅት የወሰዷቸው ስልጠናዎችና የስራ ልምዳቸው ከዘርፉ ጋር የተገናኘ ቢሆንም አንዳንዶች ደግሞ ፍጹም የተለየ የሙያ ስልጠና ወስደው ከጥብቅና፣ ከትወና፣ ከመምህርነት ወደ አይቲ ስራቸውን ያዞሩም በርካታዎች ናቸው። ሱራፌል ሽፈራው በዋሽንግተን ዲሲ ተዘዋውሮ ያቀነባበረው ዘገባ ዝርዝሩን የሚመለከት ይሆናል። ቀዳሚው አጫጭርና የረጅም ጊዜ የኢንፎርሜሽን ቴክኖሎጂ እውቀቶችን ለማስተማር የተቋቋመ ታርጌትድ የቴክኖሎጂ ተቋም ነው ሱራፌል ያመራው በቅርቡ ነው ድርጅቱ በሲልቨር ስፕሪንግ ሜሪላንድ ስራ የጀመረው። የሲልቨር ስፕሪንግ የንግድ ተቋማት ህብረትም አዳዲስ የንግድ ተቋማት በከተማዋ በተለይ ደግሞ ወደ ዩናይትድ ስቴትስ በፈለሱ ሰዎች መመስረታቸው በርካታ የስራ እድል ስለሚፈጥር ደስተኞች መሆናቸውን ገልጸዋል። የታርጌትድ ቴክኖሎጂ ስራ ተቋም ስራ አስኪያጅ ፋንታውን ዚቄ የትምህርት ተቋማቱ የሚሰጧቸውን ስልጠናዎች ያስረዳሉ በመጀመሪያ ተኩሬ ባወራ የቴክኖሎጂ ስልጠና የምንላቸው በአሁኑ ወቅት በገበያ ላይ በጣም ተፈላጊ የሆኑ የዴታቤዝ አድሚኒስትሬሽን፣ የዴታቤዝ ዴቨሎፕመንት፣ እኔህም ደግሞ በተለያዩ የኢንዱስትሪን በሚመሩ ትላልቅ ተቋማት በማይክሮሶፍት ኦራክል፣ ማይስኩዌል፣ ፖስትግሪስኩዌል የሚባሉ ትላልቅ ተቋማት አሉ እና ፕሮዳክትስ አሉ። በእነሱ ዙሪያ አንድ የምንሰጠው ስልጠና ነው። ይህም በአድሚኒስትሬሽኑም በዴቨሎፕመንቱም ማለት ነው። ሶፍትዌር ዴቨሎፕ በማድረግ ይሄ እንግዲህ አሁን ጊዜው የሶፍትዌር ነው። እያንዳንዱ ድርጅት አገልግሎቱ በሙሉ በሶፍትዌር ሆኗል። ኑሮ ክላውድ ይባላል። አሁን የአፕ ዘመን ነው፣ የሞባይል ዘመን ነው። እንግዲህ ይሄንንም ደግሞ የማከለ ትልቅ ስልጠና እንሰጣለን። ዳትኔት ጃቫ፣ እንግዲህ አብዛኛው ቋንቋችን ቴክኒካል ነው። እነዚህን ሁሉ ስልጠና እንሰጣለን። ፕሮጀክት ማኔጅመንት ትልቁን የፒኤምአይ ፒኤምፒ ትሬኒንግ እንሰጣለን። ሼርፖይንት አድሚኒስትሬሽን፣ ዴቨሎፕመንት፣ ቅድም ክላውድ ብዬ አንስቼ የነበረ ይሄን የኤደብሊውኤስ የአማዞን ዌብ ሰርቪስ፣ የማይክሮሶፍት፣ የሴልስ ፎርስ፣ የጉግል እነዚህም ዙሪያ ስልጠናዎች እንሰጣለን። በዚያው በሲልቨር ስፕሪንግ ከተማ ሌላ የቆየ የኢንፎርሜሽን ቴክኖሎጂ ተቋም አለ። ሾላ ኮርፖሬሽን ወይም የቴክኖሎጂ ማዕከል ይባላል። ከተመሰረተ ወደ 10 ዓመት እየተጠጋው ሲሆን ወደ 850 ተማሪዎችን ማስመረቁን አቶ አስማማው መንግስቴ፣ ስራ አስኪያጁ ይናገራሉ። ድርጅታችን ሾላ ኮርፖሬሽን ይባላል፣ ወይም ሾላ ቴክኖሎጂ ሴንተር እንለዋለን። የተመሰረተ በ2007 ዓመተ ምህረት ነው። እንግዲህ ወደ ስምንት ዓመታችን ነው እዚህ ከጀመርን ማለት ነው። ወደ 12 አስተማሪዎች አሉን። በአጠቃላይ ወደ 850 ተማሪዎችን አሰልጥነን ወደ ስራ አሰማርተናል። ሶ በአጠቃላይ የሾላ ስራ ምንድን ነው? በሁለት እንከፍለዋለን የመጀመሪያው ስራችን ቴክኖሎጂ ላይ የተለያዩ ድርጅቶችን የቴክኖሎጂ ሰፖርት መስጠት፣ ሶፍትዌር ዴቨሎፕመንት፣ እንዲሁም ኢንቴግሬሽን ሰርቪስ የምንለው ወይም በአፕሊኬሽን ሰፖርታቸውን መስጠት ሲሆን ሁለተኛው ስራችን ደግሞ የቴክኖሎጂ ስልጠና መስጠት ነው። የቴክኖሎጂ ስልጠናው የሚያካትተው እንግዲህ ከተለያየ አገር ከተለያየ ቦታ የተለያየ ባክግራውንድ ያላቸውን ሰዎች ለዚህ ሀገር በሚመጥን እዚህ አገር ገበያው በሚፈልገው ሁኔታ ሰዎችን ስልጠና በመስጠት ለስራ ገበያው ብቁ ማድረግ ነው። ስሟን መጥቀስ ያልፈለገች ወጣት ከኢትዮጵያ ከአራት ዓመታት በፊት መምጣቷን ገልጻ በአይቲ ስራ ለመሰማራት በተቋማትና በግሏ መሰልጠኗን ትናገራለች። ዘርፉ ስራ ለማግኘትም ሆነ የስራ እድልን ለመጀመር የሚያስችል እንደሆነ ታስረዳለች። ስልጠናውና ስራ ፍለጋው በተመለከተ ልምዷን ታካፍለናለች። አክቹሊ ኢንቴንሲቭ ነው። አጭር የምንለው እንዴት ነው መሰለህ፣ አሁን ለምሳሌ የሶስት ክሬዲት አወር ትምህርት ስትማር በሳምንት ኮንታክት አወር ሁለት ሰአት ከሀምሳ ሁለት ሰአት ከአርባ አምስት ነው የሚሆነው። ይሄ ግን እንዴት ነው በሳምንት እኔ ሄድበት የነበረው ትምህርት ቤት በቀን ሶስት ሰአት በሳምንት አራት ቀን ያህል ያስተምሩን ነበረ። ብዙ ፕሮጀክቶችን ስለነበሩ ከጊዜ አንጻር ነው እንጂ አጭር የሚሆነው ኮምፕሬስት የሆነ ነው። አጭር አንለውም፣ ግን በጣም ጥልቀት ያለውን ነገር በትንሽ ሰአት በብዙ ሰአቱም ብትቆጥረው ብዙ ነው፣ ግን ለአንተ ጊዜው ያጥራል። ስለዛ ነው አጭር ኮርስ የሚባለው እንጂ ቤዚካሊ ሰአቱ አጭር አይደለም። የስራ የማግኘት ፕሮሰሱ እንዴት ነበረ? ስራ የማግኘት ፕሮሰሱ ፌዝ ፌዝ አለው። እንደዚህ አይነት ነገር ስትማር የመጀመሪያው ፌዝ ትምህርቱን የመማር በጥልቀት ገብቶ የማወቅ ያንን ነገር የማፍሰል ከዛ በኋላ ደግሞ ሪል ታይም እንትኑ ከተገኘ እሱን ፕራክቲስ ማድረግ ነው። ከዛ ቀጥሎ የሬዚሜ የሲቪ ፕሪፓሬሽን አለ። እሱ ደግሞ ራሱን የቻለ አንድ ፌዝ ነው። ከዛ ደግሞ ቀጥሎ የኢንተርቪው ፌዝም ይባላል ያን ሬዚሜን አይተው የጻፍከውን ነገር አንተ ተወክለዋለህ ወይ ተብሎ ደግሞ እንትን የምትልበት አለ እና እሱን ፕሮሲጀሩን ተከትዬ ስለሄድኩኝ ለእኔ አልከበደኝም ስራ እስካገኝ ብዙ አልቆየውም እነዚህ እነዚህ ነገሮች የኮርሱ አካል ናቸው ማለት ነው አዎን አዎን ለዛ ነው ኮርሱ አጭር አይደለም እኔ የምለው ከዛ ኢንተርቪውንም እዛው ፕራክቲስ ታደርጋላችሁ ከዛ እንዴት ነበር ከዛ በኋላ ስራ ተጠራሽ? እስቲ ንገሪኝ፣ መንገዱን ምንድን ነው? ዋንስ ሬዚሜ ያዘጋጅ እንትን ካልኩ በኋላ ኢንተርቪዎች ይኖሩኝ ነበረ። ብዙ ኢንተርቪው አደርግ ነበረ እና እንደ አጋጣሚ በጣም ለእኔ በጣም ብቁ የሆነ ስራ ስላገኘሁኝ ወዲያው ነው። ፌስ ቱ ፌስ ኢንተርቪው ነበረኝ። ወዲያው ነው እንትን ያሉኝ። ብዙም በኢንተርቪው ሳልገፋበት ወዲያው ነው ስራ ያገኘሁት። በትምህርት ጉዞ ውስጥ የነበረው መንገድ እና ስራው ላይ ስትገኙ ደግሞ ያገኘሽው ነገር እንዴት ነበር? ብሮድ ነው ትምህርቱ፣ በጣም ብሮድ ነው። ውቅያኖስን በጭልፋ እንደመሞከር ነው እና ጥጉን አታውቀውም ከየቱ ጋር ጀምረ የቱ ጋር እንደምትል ላታቀው ትችላለህ። ስራ ላይ ደግሞ ያለው ሁኔታ ምንድን ነው? ለተወሰነ ነገር ነው የምትፈለገው አንተ ለተወሰነ ነገር ነው አሳይ ነው የምትደረገው። ቤዚክሊ አንድ ሰው ለአንድ ነገር ለሆነ ጉዳይ ነው የሚቀጠረው። ትማረው እንደዛ የሰፋው ነገር ሰራው ደግሞ አንዷ ነገር ስፔሻል ይዘት አድርገህ ነው የምትሰራው። ሌላኛዋ ኢትዮጵያዊት ወጣት ስማን መጥቀስ አልፈለገችም። በሌሎች ዘርፎች እንዳለው ሁሉ የኢንፎርሜሽን ቴክኖሎጂ ስልጠናዎች ከስራው ጋር እየተገናኙ አለመሆናቸው ነው ትላለች። ክላስ ውስጥ ሆነን የምንማረው ኦልሞስት የመጽሐፉን አንድ ፔጅ ነው፣ እና ስራ ላይ ገብተህ የምታየው ደግሞ ደረስት ኦፍ ፔጅ ነው። ፕራክቲካል እናደርግ፣ ፕራክቲካል የሆኑ ፕሮጀክቶች እንሰራለን። ደፍነትሊ በደምብ ሀንሶን የሆኑ ነገሮች እናደርጋለን፣ ግን ለስራው ብቁ አድርጎ አያወጣህም አያደርግህም። ታውቃለህ፣ ስለ ስራው ታውቃለህ፣ ፕራክቲካል በሆነ መንገድ ሳይሆን ቲዮሪ በሆነ መንገድ በደንብ ታውቃለህ። ኢንተርቪው ላይ የምልትጠየቅ እንደምትችል ታውቃለህ፣ መናገር አያቅትህም። ላኪ ነው እያንዳንዱ ነገር ታውቀዋለህ፣ ግን ይሄንን ስራ ውስጥ the ball ኤክስፔሪንሱ ከሌለ ኢትስ ሪሊ ሪሊ ሀርድ። እሺ፣ ከዛስ በኋላ ይሄንና ሁሉ አልፈሽ ስራ ስትገቢ ምን አገኘሽ? ደፍነሊ ያ መስሪያ ቤት እንዴት እንደሚሰራ ስራውን እንዴት እንደሚያደርጉ ምናምን ያሳዩሃል፣ እንዴት ስራው እንደሚሰራ። ግን እንዴት እንደሚሰራ ሲያሳዩክ፣ ዳታ ቤዛችን ይሄ ነው ስሙ፣ ሰርቨራችን ይሄ ነው ስሙ፣ ይሄኛው በዚህ ነው የምናደርገው፣ ይሄን በዚህ እናደርጋለን ምናምን፣ ኦቨርቪውን ነው እንጂ የሚነግሩክ ይሄን እንደዚህ አድርገው ይሄን እንደዚህ አድርገው ብለው አያሳዩህም። ወዲያው እንደገባ ይሄንን ይሄንን አድርግ አትባልም። አንድ ሁለት ወር ሶስት ወር ይሰጡሃል ጊዜ አንተ አዳፕት እስክታደርግ ድረስ። ግን የሆነ ሰዓት ላይ ክሪቲካል ሞመንት ይመጣል። ሲኒየሮቹ ቀርተው ኦር ሰንባዲ ቀርተው ይሄንን ነገር ላይክ ፊክስ አድርጉልን፣ ይሄንን ነገር ይሄንን ነገር አምችልን ልትባል ትችላለህ። እና የዛን ሰዓት አቤት ኖሌጁ ከሌለ ወዲያው ነው የሚያስወጡ። እኔ ከገባሁኝ በኋላ ራሱ እኛ መስሪያ ቤት ሆኖ ያየሁት ነገር ፕራክቲካል ጥያቄ እንጠይቃሉ። በቃ ኮምፒውተሩን አምጥተው ከዳታ ቤስ ከሰርቨሮቹ ጋር አገናኝተው ይሄ ይሄ ይሄ ኢሹ አለብን፣ ይሄንን ኢሹ እንዴት ሶልቭ ታደርገዋለህ እና ያ በሪል ታይም ነው እና በኢንፎርሜሽን ደረጃ የምታውቀውን ነገር እዛ ጋር ምንም ልትጠቀሙ አይችልም። እነ ሰና ደግሞ ሃንድስ ኦን የሆነ ኤክስፒሪየንስ ከሌለ ኢትስ ሪሊ ሪሊ ሄድ። የታርጌትድ ቴክኖሎጂ ስራ አስኪያጅ ፋንታውን ዝቄ እንደሚለው ከሆነ የኢንፎርሜሽን ቴክኖሎጂ በተለይ ከዚህ ቀደም ስልጠና የሌላቸው አዳዲስ ተማሪዎችና ስራ ፈላጊዎች በፍጥነት ስራ የማገኛ መንገድ አድርገው ሊወስዱት ብቻ አይገባም ይላል። ለዚህም ምክንያቱ አይቲ ዘርፎቹ እጅግ ብዙ በመሆናቸው ነው። የተወሰነ ነገር ማስተካከል ፈልጋለሁ። በዚህ ዙሪያ ያለ አመለካከት ትንሽ ግድፈትም ያለ ይመስለኛል። የአይቲን ስራ እንደ አጭር መንገድ ሾርት ከት አድርጎ በማሰብ የአንድ ወርና የሁለት ወር ስልጠና ብቻ በማግኘት ከዛ በኋላ ትልቅ ብዙ ገንዘብ ወደሚከፍል ስራ መሄድ ይቻላል በሚል መልኩ የሚታሰቡ አመለካከቶች አሉ። ይሄ ትክክል አይደለም። አይቲ አጭር መንገድ አይደለም። አይቲ ውስጥ ያለው ነገር አንድ ነገር ነው። ሁሉም ሰው ልምድ ያለው፣ ትምህርት ያለው ሰው ኦልሬዲ የሆነ ልምድና እውቀት አለው። የአይቲዩ ስልጠናውን ሲጨምር በአግባቡ ያንን ሲያገኝ በቂ ጊዜውን ደግሞ እዛ ላይ አተኩሮ ሲሰራ በቀን አራት ሰዓት እስከ ስምንት ሰዓት ያለ ሰዓትን እዛ ላይ አጥፍቶ ሲያጠና በቂ የሚያግዘው ሰው ሲያገኝ ከዛም በላይ ደግሞ በአግባቡ እየተደራጀ ተቋም ሲያገኝ እዚያ ውስጥ ሲማር ይሄንን ደግሞ ለሶስት ወር እስከ ስድስት ወር ለሚደርስ ጊዜ ጊዜውን በዛ ተቋም ውስጥ አጥፍቶ ከተማረ አንድ ሰው ዝግጁ ይሆናል ለስራ። ነው እንግዲህ አንድ ሰው አዲስ ሰው ወደ ሙያው ሲመጣ እንዴት አድርጎ ነው ይሄንን ሊያደርግ የሚችለው የሚለው ነው ዋናው ጥያቄ። አዲስ ሰው ማን ነው? አንድ ሰው ስራ ልምድ ይኖረዋል ወይም ከዚህ በፊት ሌላ ዲግሪ ተምሯል። በዛ ውስጥ የሆነ ልምድ አድርገዋል። የስራ ልምዱን ወደ አይቲ ልምድ እንዴት አድርጎ እንደሚቀይር እናስተምሯል። ቴክኒካል ነገሩን እናስተምረዋለን። ደግነቱ ይሄ ሀገር ኦር አሁን ዘመኑ አንድ ሰው ያለውን እውቀት በቀጥታ ስራ ላይ የሚያውልበት ነው። በጣም ብዙ ዙሪያ እውቀት አይደለም የሚፈለገው፣ ጠበብ ያለ ነገር ግን ዳውን ቱ ኤርዝ የሚባለው መሬት የሚነካ እውቀት እንዲኖረው ነው የሚፈለገው። ይሄንን ለማድረግ ኮሚትመንት ይጠይቃል። እንዲህ ውስጥ የተወሰነ አጭር ስልጠና ወስጄ ስራ ልቀይር ወይንም ደግሞ ገሌ ይህንን ስልጠና ወስዶ ነበር ነገር ግን እንዲያ እሱ እኮ ስራ አላገኘም በሚል መልኩ መሆን የለበት። እንደ የትኛው ሙያ ነው አይቲ ሙያ በብዛት መገኘቱ፣ አሁን ሁሉም ተቋማት እዛ ላይ ዲፔንድ ማድረጋቸው፣ ህይወታችን በዛ ላይ ማተኮሩ አንድ ነገር ነው። ኦፖርቹኒቲ አለ ወይ? አዎ አለ። በአሁኑ ሰዓት በክላውድ ኮምፒውቲንግ እና በዴታቤዝ አድሚኒስትሬሽን በነዚህ ኤሪያ፣ በተለይ ክላውድ ዙሪያ ባለው የኢንፎርሜሽን ቴክኖሎጂ ቢዝነስ ከአንድ ሚሊየን በላይ ክፍት የስራ መደብ አለ። አሁኑኑ የሚፈልግ አሁኑኑ ባለሙያ የሚፈልግ ይህንን ግን ያልነው ምንድ ባለሙያ ነው ያለ ሙያውን ያለው እውቀቱን ያለው ነክቶም ያ ልምዱን አለኝ የሚል ሰው ነው የሚፈለገው። ሱራፌልን ለዘገባው እናመሰግናለን። በዚህ ዘገባ ለተባበሩን ትምህርት ቤቶችም እንደዚሁ በሙያው ለተሰማሩ ተማሪዎችና ሰራተኞች ምስጋና እናቀርባለን። ልቤን